በተደጋጋሚ ጊዜያት አንዴ በመንግስት ሌላ ጊዜ ደግሞ አርቲስቱን በሚቃወሙ ወገኖች አስተባባሪነት ያቀዳቸው የሙዚቃ ድግሶች ተሰርዞበታል። አሁን ደግሞ የሙዚቃ አልበሙ ምረቃም፣ አርቲስት ቴዲ አፍሮ ባሳለፍነው እሁድ በሂልተን ሆቴል ሊያካሄድ የነበረው ኢትዮጵያ የተሰኘው የአልበም ምርቃት መሰረዙ በርካታ ደጋፊዎቹን አስቆጥቷል። ራያ ቢራ በቴሌቪዥን ያቀረበው ማስታወቂያ አንገታቸው ላይ መስቀል የተንጠለጠለባቸው ሶስት የቢራ ጠርሙሶች በምስል ቅንብር ሲወ ዛወዙ ይታያል። የማህበራዊ መገናኛ አውታሮች አብይ መነጋገሪያ ሆኗል። በበርማ የሰላማዊ ሰዎች ጭፍጨፋና ግፍ ሰሚ አላገኘም የሚሉ አስተያየቶችም ተበራክቷል። ጣና ሐይቅን የወረረው እምቦጫ አረምን ለማጥፋት ኢትዮጵያውያን ወጣቶች ያሳዩት እልህና ርብርብ ብዙዎችን አስደምሟል። አብራችሁን ቆዩም። ነሐሴ 28 ቀን 2009 ዓ.ም. አንድ ሺህ ግድም አድናቂዎች ከምሽቱ አንድ ሰዓት ጀምሮ በአዲስ አበባ ሂልተን ሆቴል በጉጉት የሚጠብቁት አንዳች ነገር ነበር። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ለአድናቂዎቹ ያቀረበውና ከፍተኛ ተወዳጅነትን ያተረፈለት በዓለም የአልበም ሽያጭ በአንድ ዘርፍም ለሳምንታት አንደኛ ሆኖ የዘለቀለት ኢትዮጵያ የተሰኘው የሙዚቃ አልበሙ የሚመረቅበት ቀን ነበር። አርቲስቱ እሁድ ከሰዓት 11 ሰዓት ከሩብ አካባቢ በፌስቡክ ይፋዊ የማህበራዊ መገናኛ አውታሩ በደመቀ ሁኔታ ሊካሄድ የነበረው የኢትዮጵያ አልበም ምርቃት መሰረዙን የገለጠው በከፍተኛ ሐዘን ነበርን። ቴዲ አፍሮ የሙዚቃ አልበም ምርቃት ዝግጅቱ ሳይጀመር የተቋረጠው በጸጥታ ኃይላት ትዕዛዝ መሆኑን ጽፏል። ይህን ዝግጅት ለማካሄድ ፍቃድ መጠየቅ ማለት አንድ ዜጋ የሰርግ ወይም የልደት በዓሉን ለማክበር ከዚህ በፊት ባልተለመደ ሁኔታ ከመንግስት ፈቃድ መጠየቅን ያህል ስራ ላይ ውሎ የማያውቅ አሰራር ነው ሲልም ገልጧል። ቀጥል አድርጎም ከሀገሪቱ የሕግ አካሄድ ጋር የሚጣረስ መሆኑን ግምት ውስጥ በማስገባት ለጊዜውም ቢሆን ሁኔታውን ለማስቀጠል ባደረግነው ሙከራ ምንም አይነት የሙዚቃ መሳሪያና ለዝግጅቱ አስፈላጊ የሆኑ ግብዓቶች በሙሉ ወደ ሆቴሉ እንዳይገቡና ና ከመኪና እንዳይወርዱ መለዮ በለበሱ የመንግስት ታጣቂዎች በመከልከላችን ያለውን ሁኔታ ለመቀበል ተገደናል ሲልም ማን እንደከለከላቸው ይፋ አድርጓል። ጥሪ የተደረገላቸው አድናቂዎቹንም ለተፈጠረው ነገር ይቅርታ ጠይቋል። ክቡራን እንግዶቻችንና ለመላው ውድ አድናቂዎቻችን ይህን ይቅርታ ያዘለ መልእክታችንን ስናስተላልፍ መጪው አዲስ ዓመት የሰላምና የፍቅር ከምንም በላይ ደግሞ መላው የኢትዮጵያ ልጆች በኩል አይን የሚታዩበት የፍትህ ዘመን እንዲሆን በመመኘት ነው ያለው። ቴዲ አፍሮ ጽሑፉን የቋጨው ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል በሚል ማሰሪያ ነው። ጋዜጠኛ ነቢዩ ሲራክ በፌስቡክ ገጹ የተወዳጁ ቴዲ አፍሮ ጥፋቱ ምንድን ነው ሲል ጠይቋል። አስራ ሰባት መርፌ ብሎ በመዝፈኑ አስራ ሰባት ዓመት ሊቀጡት ወሰኑ ግና እሱ ወነ እንጂ አስራ ሰባት ጽኑ ቴዲ አፍሮ ሲል በትዊተር ገጹ የጻፉ ደግሞ ዘመናት ነው። አሚር ቢንያስር ቴዲ አፍሮ ዝግጅቱን እንዳያቀርብ በሚያደርጉ ኃይሎችና በነጎሳይ ላይ ቦይኮት በሚጠሩ ኃይሎች መካከል ያለውን ልዩነት የሚያስረዳኝ ይኖር ይሆን ብሏል። ቴዲ አፍሮ ብቻ አይደለም ሙዚቃውን እንዳያቀርብ የተከለከለው ሌሎችም በጣም ብዙ አሉ። የሚባል መጃጃል ምንድን ነው? በሱ ብቻ የመጣ አይደለም ስለዚህ ችግር የለውም ነው ሲል አውራሪስ በትዊተር ገጹ ጠይቋል። አሉላ ሰለሞን ደግሞ ኢትዮጵያን ስለምወድ በደል ደረሰብኝ የምትል አዲስ ከረሜላ ገበያ ላይ ውላለች፣ ሲል በፌስቡክ ጽፏል። አቤል ሽፈራው ቴዲ አፍሮ በሁለት ዘረኞች መከራውን የሚያየው ኢትዮጵያን ስላለ ነው። ቴዲ አፍሮ መጠበቅ የኢትዮጵያዊነት ግዴታችን ነው ብሏል። ደረጀ ምንዳዬ የፍቅር ቀን መቼ ነበር? የፍቅር ቀን ፍቅር ያሸንፋል፣ ኢትዮጵያዊነት ያበራል። ቴዲ አፍሮ ከማማው ከሰገነቱ ከከፍታው ተሰይሞ ኢትዮጵያዊነትን ይዘምራል። ይብላኝ ለበቀለኞች፣ ይብላኝላቸው ለክፎች የሚል ጽሑፉን አስነብቧል። የሁለቱም ጽሑፍ በፌስቡክ ነው የቀረበው። ዮናብር በትዊተር ገጹ ተራካድሬ ከህገ መንግስት በላይ በሚያዝባት ሀገር ድምፃዊ ቴዲ አፍሮ ብቻውን ታክሎ አሸንፏል ብሏል። ጋዜጠኛ ቆንጅት ተሾመ ከፍታው ያንተ ነው ቴዲ አፍሮ፣ ቢሰረዝ ባይሰረዝ በሚሊዮኖች ልብ ውስጥ ንግስና ጽኑ ነው፣ ምንም የሚሰበር መንፈስ የለም ስትል ቴዲ አፍሮና ኢትዮጵያ በሚሉ ቃላት አስተያየቷን ቋጭታለች። ሌላው የሳምንቱ የማህበራዊ መገናኛ አውታር አብይ መነጋገሪያው ነው የቆየው የራያ ቢራ የቴሌቪዥን ማስታወቂያ ነበር። ርሑስ በዓል አሸንዳ በሚል በትግርኛ ቋንቋ የቀረበው የቴሌቪዥን ማስታወቂያ በርካቶችን ያበሳጨው መስቀል የተንጠለጠለባቸው ሶስት የቢራ ጠርሙሶችን በማስታወቂያነት በመጠቀሙ ነበርን። ኢትዮጵያን ዲጄ የተሰኘው በርካታ ተከታዮች ያሉት የፌስቡክ ገጽ ምን ነው ራያ ቢራ መስቀል በቢራ ማንጠልጠል በሚል አጠር ያለ አረፍተ ነገር ከተንቀሳቃሽ ምስል ጋር ያይዟል። ተንቀሳቃሽ ምስሉ እንደ ሰው አንገታቸውን የሚያረገርጉ ሶስት ቢራዎች ይታዩበታል። ቢራዎቹ የፎቶግራፍ ምስልን በማንቀሳቀስ ስልት ማለትም አኒሜሽን የተሰሩ ናቸው። ወገባቸው ላይ የተረዘረዘ የቅጠል ዝንጣፊ ባጭሩ አገልድሟል። ሲወዛወዙ ብትን ዘርጋ የሚል ዝንጣፊ የቢራዎቹ አናት ላይ ከቆርኪው በቀለማት የተገመደ ቀጭን ሻሽ መሳይ ነገር አስሯል። አወዛጋቢ የሆነው ነገር እንደ ሰው አንገት በሚቅለሰለሰው የቢራው አንገት ላይ የታሰረው መስቀል ነው። ቢራ ላይ መስቀል አጥልቆ የፕሮሞሽን የመስራቱ ሀሳብ ስንት ቢራ ቀምቅሞ ነው የመጣላቸው? ሲል የጻፈው አዲስ አብነት ነው። አየል አዲስ እዛው ፌስቡክ ላይ ራያ ቢራ ላይ መስቀል መኖሩ ምንም አይገርምም። ቢራ ሃይማኖትን መሰረት አድርጎ አልተጠመቀም። ቢጠመቅም እየጠጣ ያለው ክርስቲያኑ ነው ብሏል። ሰብአዊ ደሳለኝ በበኩሉ ከ90 ዓመት በላይ ቅዱስ ጊዮርጊስ የሚል ስያሜ ያለው ቢራ ያለምንም ጥያቄ ሲጠጣ ኖሮ ምንም ያላለው ሰው እኔን ጨምሮ አንድ የማስታወቂያ ስህተት ሲያይ አይኑ ቀልቶ ራያ ቢራ ላይ ይዘምታል ሲል ተችቷል። ራያ ቢራ መስቀል በቢራ መጠቀሙ ተሳስቷል ብዬ አምናለው ያለው ሰባዊ የራያ ስህተት በአንድ ደቂቃ በማይሞላ ማስታወቂያ የሚስተካከል ነው ሲልም አክሏል። ቴዲ ማይጨው ራያ ቢራ ውስጤ ነው ሲል በፌስቡክ ጽፏል። ባጭሩ የቅዱስ ጊዮርጊስ ቢራ ሲገርመን አሁን ደግሞ ራያ ቢራ የፈጣሪ ያለ ያለችው ሚጣናት የራያ ቢራ ቁጣ ለቀሰቀሰው ማስታወቂያ ማስተባበያ አልተሰጠም የሚሉ አስተያየት ሰጪዎች አሁንም እንደተቆጡ ናቸው። በአንጻሩ የራያ ቢራን አትጠጡ የሚል ዘመቻም መጀመሩ ተሰምቷል። የጣና ሐይቅን ያሰጋዋል የተባለው የእምቦጭ አረም ወረርሽኝ ድንገተኛ ዜና ብዙዎችን ማስደንገጡ ብዙም ውሎ ሳያድር ወጣቶች በማህበራዊ መገናኛ አውታሮች ተጠራርተው በዘመቻ መልክ አረሙን ሲነቃቅሉ ታይቷል። ወኔ በተቀላቀለበት መንፈስ ጭቃና አረንቋውን ሳይጠየፉ የከተማ ወጣቶች ከገጠር ነዋሪዎች ጋር በመተባበር በዜማ ታጅበው አረሙን ከሐይቁ እየነቀሉ ሲከምሩ የሚያሳዩ የፎቶግራፍና የቪዲዮ ምስሎች በማህበራዊ መገናኛ ዘዴዎች በስፋት ተሰራጭተው ታይቷል። ሌላው በሳምንቱ መነጋገሪያ ከሆኑ ርዕሶች መካከል በበርማ የተባባሰው ጭፍጨፋ ይገኝበታል። በበርማ ሰላማዊ ሰዎች ላይ የሚደርሰው ግፍና ጭፍጨፋ ተገቢውን ሽፋን አላገኘም የሚሉ ተደጋጋሚ አስተያየቶች በተለይ በዋትሳፕ ገጻችን ደርሶናል። ጭቅሳ ወርቁ ፍትሕ በርማ ውስጥ ለሚገኙ ሙስሊሞች ሲል ጽፏል። ሙስሊም ለሙስሊም በፌስቡክ ገጹ በርማ የሮኒንግ ሙስሊሞች ስቃይ በሰው አይደለም በእንስሳትም ላይ ሊፈጸም ማይገባና ይህንን ለመቃወም ደግሞ ሰው መሆን ብቻ በቂ ነው ብሏል። ሙስሊም አይደለውም ሆኖም ግን በርማ በሚባል ሀገር የሰው ልጅ የመጨረሻውን የጭካኔ ጣራ በነካ አገዳደል ሲገደል እያየው ዝም አልልም ያለው ደግሞ የቅዱሳን ህብረት ነው። ብዙሀን የቡዲዝም እምነት ተከታዮች በሚኖሩባት ሚያንማር ወይም በርማ በመንግስት ጦር የተገደሉ ሰላማዊ ሰዎች ሕፃናትን ጨምሮ የሚታይባቸው ምስሎች በማኅበራዊ የመገናኛ አውታሮች ተሰራጭቷል። በሚያማሩ ሁከት ከሮሂንግያ ሙስሊሞች በተጨማሪ የሂንዱና የቡድሂዝም እምነት ተከታዮችም መገደላቸው ተዘግቧል። የበርማ መንግስት የተገደሉት ሰዎች ቁጥር 430 ግድም ይደርሳል ሲል ቀደም ብሎ አስታውቆ ነበር። ቁጥሩ በሌላ ወገን አልተጣራም። ግድያው አሁንም አልተቋረጠም። የበርማ መንግስት ጦርን ግፍና በደል በመፍራት ደግሞ ወደ ባንግላዴሽ የተሰደዱት የሮንጊያ ሙስሊሞች ቁጥር ከ164 ሺ መብለጡን የተባበሩት መንግስታት ድርጅት አስታውቋል። ይህም ዜና በማኅበራዊ መገናኛ አውታሮች ተሰራጭቷል። አድማጮች የማህበራዊ መገናኛ ዘዴዎች ቅኝት የተሰኘው ዝግጅታችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። አስተያየትና ጥቆማቸው አይለየን። መልካም ጊዜ። ጤና ይስጥልኝ።